አዲስ አበባ ባለቤቶቿ ነዋሪዎቿና ሁሉም ብሔር ብሔረሰቦች መሆናቸውን የአማራ ብሔራዊ መንግስት አስታውቋል። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ሰሞኑ በአምቦ በአማራና ኦሮሞ የጋራ መድረክ ላይ አዲስ አበባን አስመልክተው የሰጡት መግለጫ ብዥታ መፍጠሩን የክልሉ መንግስት በወቅታዊ ጉዳዮች ዙሪያ ባወጣው መግለጫ አመልክቷል። መግለጫው አያይዞም አዲስ አበባ ስታድግ በአዲስ አበባ ዙሪያ ያሉ የኦሮሞ አርሶ አደሮች ሲፈናቀሉ መብታቸው እንዲጠበቅ በሚደረገው ትግል ማገዝ የግድ ኦሮሞ መሆን አይጠበቅም ብሏል። ጥያቄው ፍትሐዊ እስከሆነ ድረስ ከኦሮሞ አርሶ አደር ጎን ተሰልፎ መታገል ወንድማማችነትን ያጎለብታል፣ ሰብአዊነትም ነው ብሏል። የአማራ ክልላዊ መንግስት ባወጣው መግለጫ አስተዳደራዊ ጉዳዮችን በሕግ አግባብ ለመምራት በሚደረገው ጥረት ከኦሮሚያ ክልላዊ መንግስት ጎን ተሰልፎ ይታገላል ብሏል። ከመርህ ውጭ በሆነ አግባብ መንቀፍ ግን የገመድ ጉተታ አዙሪት ውስጥ ከመግባት ውጭ ሌላ ትርፍ የሌለው ጉዳይ መሆኑን መግለጫው አመልክቷል። ልዩ ጥቅም የሚለው በህገ መንግስቱ ያልተዘረዘረ እንደሆነ መግለጫው አመልክቷል። በዚህም ምክንያት ሁላችንም በየአቅጣጫው የምንጓተትበት ጉዳይ ሆኗል ሲል አመልክቷል። መግለጫው እንደሚለው ህገ መንግስቱ እስኪሻሻል ሁላችንም የምንመራበት ሰነድ ሆኖ ይቀጥላል ብሏል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር እና ምክትላቸው በጉዳዩ ላይ አስተያየት እንዲሰጡ ቢጠየቁም ሁለቱም ፈቃደኛ እንዳልሆኑ አመልክተዋል። የአማራ ብሔራዊ ንቅናቄ አብን የፖለቲካ ዘርፍ ኃላፊ አቶ መልካሙ ሹምዬ ለዶች ቬሌ ዲ ደብሊው እንደገለጹት አዲስ አበባ የሁሉም ኢትዮጵያውያን እንጂ የተወሰነ ቡድን አይደለችም ብሏል። የአዲስ አበባ ህዝብ የራሱን ዕጣ ፈንታ መወሰን መቻል አለበት፣ በራሱ ማስተዳደር መቻል አለበት የሚል አቋም ነው ያለን የትኛውም ህዝብ የትኛውም የክልል መንግስት አዲስ አበባ ላይ የተለየ ጥቅም ሊጠይቅ አይገባውም። ልዩ ጥቅም ተብሎ እዛ መቀመጡ ተገቢ አይደለም ከመጀመሪያውም የሚል አቋም ናለ ምናልባትም ህገ መንግስቱ መሻሻል አለበት ብለን እናምናለን። በጥብቅ እንዲሻሻል የምንፈልግባቸው በጣም ብዙ ምክንያቶች አሉ። ከእነኛ ምክንያቶች ራሱ አንደኛው ይሄ ምክንያት ነው ተብሎ ሊወሰድ ይችላል። አቋማችንም የበለጠ መሻሻል እንዳለበትም የሚያጠናክር ሆኖ ነው ያገኘነው። የክልሉ ርዕሰ መስተዳደር አዲስ አበባን አስመልክተው አምቦ ላይ ያደረጉት ንግግርም አማራን ዝቅ የሚያደርግ ነው ሲል አመልክቷል። ዶክተር አምባቸውም ደግሞ እንዳዴፓ ምክትል ሊቀመንበርና እንደ ክልሉ እርሰ መስተዳደር በዛ ደረጃ ለዚህ አዋጅ ወይም ደግሞ ለዚህ ልዩ ጥቅም ለሚባለው ነገር መፈጸም እና ስኬት እንታገላለን ብለው ማለታቸው ተገቢ ነው ብለን አናምንም ተገቢ ነው ብቻ ብለን አለማምናችን ብቻ ሳይሆን የአማራን ህዝብ እና የሌሎችን ኢትዮጵያኖች መብትና ጥቅም ይጋፋል ብለን ነው ምናምነው። አለም ነው መኮንን ለዲደብሊው ራዲዮ ባህር ዳር።